ስር ላይ የነበሩና ጉዳያቸው በሕግ የተያዘ የህወሓት የቀድሞ ባለሥልጣናት ክሶች ተቋርጠው እንዲለቀቁ መንግስት መወሰኑን አንዳንድ ተፎካካሪ ፓርቲዎች ተቃወሙት። ውሳኔው ፍትሕን፣ የህግ የበላይነትንና የተቋማትን ነፃነት የሚጋፋና የሕዝብ ጉዳትንም ያቃለለ ነው ብለውታል። ጠቅላይ ሚኒስትር አብይ አህመድ በትላንትና ሁለት በሰጡት ማብራሪያ ውሳኔው መንግስትን ጭምር ያስደነገጠ ቢሆንም ለኢትዮጵያ ዘላቂ ጥቅም የሚበጅና የሚያግዝ መሆኑን ተናግረዋል። ሪፖርተሮቻችን መለስካቸው አመሃና መስፍን አራጌ ያጠናቀሯቸውን ዘገባዎች አጣምረው መለስካቸው አመሃ እንደሚከተለው ያቀርበዋል። ታኅሣሥ 29 ቀን 2014 ዓ ም ምሽት በኢትዮጵያ ቴሌቪዥን የተሰማው ሰበር ዜና በሕግ ጥላ ስር የነበሩ ዕውቅ ሰዎች ክሳቸው ተቋርጦ ከእስር እንደሚፈቱ ከተሰማ እስከ ዛሬ ድረስ በሕዝብ ዘንድ አነጋጋሪ እንደሆነ ነው። ይህ ሰበር ዜና በተሰማ በነጋታው መግለጫውን በጽሁፍ ያሰራጨው የኢትዮጵያ ዜጎች ለማኅበራዊ ፍትሕ የተሰኘው ተፎካካሪ ፓርቲ ጸጸት ይቅርታን ትቀድማለች። ፍትሕ ደግሞ የሁላችን ተስፋ የአብረው መኖራችንም ማስተማመኛ ውለች። ተበዳይ ፍትሕ ሳያገኝ እንዲሁም ሳይካስ በዳይ ነጻ ማውጣት በፍትህ ስርዓቱ መቀለድ የሕዝባችንን ጉዳትም ማቃለል ነው። እንዲህ በጥድፊያ የሚደረጉ ውሳኔዎች ፍትሕን በመጨፍለቅ በተቋማቱ ላይ ያለንን እምነት በሂደት የሚሸረችሩ ናቸው ብለዋል። ውሳኔውን በምን በምን ምክንያት እንደ ተቃወመ ለቪኦኤ ተጨማሪ ማብራሪያ የሰጡት የፓርቲው ሊቀመንበር አቶ የሿስ አሰፋ ናቸው። ወደ ተሻለ ደረጃ የመሄድ ጉዳይ እና የተቋማት ጉዳይ ዋና ዋናዎቹ ናቸው። በዚህ አንጻር ስናየው ይሄ ውሳኔ አንደኛ ድንገታዊ ነው። በየትኛው ተቋም በየትኛው ስርዓት ታይቶ በሁለት ሶስት ጭንቅላት ተመርምሮ ሚዛናዊ በሆነ ሁኔታ እንደተወሰነ ግልጽ አይደለም። እውነት ለመናገር የዛ ኢፌክት ደግሞ ለምሳሌ አሁንም አንዳንድ ቦታዎች ላይ ዜጎች በሰላም ተኝተው በማያጥሩበት ሁኔታ ጦርነቱ እንዳለቀ ተደርጎ የሚነገረው ነገር አዘናጋትን የሚያመጣ በመሆኑ ትክክል አይደለም የሚል እምነት አለ። ቅድም እንዳልኩት ደግሞ የተቋማትን አሰራር ለምሳሌ አቃቤ ሕግ ነው ክስ ማቋረጥ መብት ያለው እና ማቋረጥ ይችላል የሚል ነው አንዱ ነጥብ። አቃቤ ሕግ ህዝብን ወክሎ ነው የሚከሰው፣ የራሱ ጉዳይ አይደለም። ማለት የሚኒስትሩ ጉዳይ ወይም እዛ ውስጥ የተቋሙ ጉዳይ፣ የግል ንብረት ጉዳይ አይደለም። የህዝብን ብሶት መነሻ በማድረግ ወይም በህዝብ ውክልና ነው ያንን የሚያደርገው። የአማራ ብሔራዊ ንቅናቄ አብንም ትናንት ባሰራጨው የአቋም መግለጫው የሰዎቹን መፈታት በመቃወም ፌዴራል መንግስት የሀገርንና የህዝብን ጥቅምና ክብር በጽኑ የሚጎዳ ታላቅ ታሪካዊ ስህተት ፈጽሟል። ለሀገር ህልውናና ለሕዝባችን ሰላምና ደህንነት በመላው ኢትዮጵያውያን የተከፈለውን መስዋዕትነት ዋጋ የሚያሳጣ በይቅርታና ሰብአዊነት ስም የተፈጸመ ኢ ሰብአዊና ኢ ፍትሃዊ ውሳኔ መሆኑንም ያምናል ብለዋል። የአብን የህዝብ ግንኙነት ኃላፊ አቶ ጣሄር መሐመድም በመግለጫው ላይ ለቪኦኤ ተጨማሪ መብራሪያ ሰጥተዋል። እነዚህ ሰዎች ጦርነት ላይ ነው ያለነው። የህዋት ከፍተኛ አመራሮች አሁንም በረሃ ላይ ወታደሮቻቸው አድርገው ህዝባችንን ወረው ለከፍተኛ በደልና አጠቃላይ እልቂት እና ግፍ ዳርገው ያለን ሀይል ከፍተኛ አመራር ለእርቅ ሲባል ለሰላም ሲባል መፍታት ማለት ፍትህ በቃ ምንም ትሁን እዚህ ሀገር ላይ አማጺ መሆን ሀገር ለማፈስ መንቀሳቀስ እና ስርአት አልበኝነት የሚያከባብና እንዲሁም ለጠላት ከፍተኛ ነው ኢነርጂ ሊሰጥ የሚችል ድርጊት ነው የተፈጸመው ብለን ምናምን። ዶክተር ሰይፈ ስላሴ አያሌው የእናት ፓርቲ ተጠባባቂ ፕሬዚዳንት ለቪኦኤ በሰጡት ማብራሪያ ትኩረታቸው በህጋዊነትና በህግ የበላይነት እያተኮረ ነበረ። ሀገራችን ባለፉት አመታት እንዲሁ በዝም ለበ ከጉዜ ታሪኳ በምንመለከቱበት ጊዜ ህግና ስርአት ሳይሆን የሚገዛት መሪዎች በፈለጉት መንገድ የሚወስዷት የሚያስቀምጧት የሚያነሷት አይነት ነገር ነው እዛገው ነው። ይህንን ምዕራፍ ዘግተን አዲስ ምዕራፍ ኢትዮጵያ መጀመር መቻል አለባት። ሀገር በህግና በህግ ብቻ ልትመራ ይገባል። ስለዚህ ታህሳስ ዘጠኝ የሰማነው እርምጃ በእኛ ፓርቲ እይታ አግባብነት የለውም። ወደ ተፈቱት ሰዎች ወደ ግለሰብ ጉዳይ አለ መዛጋል እና በጣም የምንፈልገው በአጠቃላይ እንደ አካሄድ በምንመለከትበት ጊዜ ይሄ እየተወሰደ ያለው እርምጃ የመፍታት የማሰር አይነት ነገር አግባብነት የለውም ምክንያቱም የህግን ስርዓት ወይ ደግሞ የሀገሪቱን ህግ ተከትሎ የተደረገ ነገር አይደለም ብለ ስለምናምን ነው። አጥፊውም አጥፊ መባል ያለበት የህግ ስርዓቱን ተከትሎ ነው። ተበዳዩም መበደሉን ማረጋገጥ ያለበት የህግ ስርዓቱ ነው። ይሄ በህግ ስርዓቱ ከተቀመጠ በኋላ ሀገራችን ላለፉት አስርት አመት ቦታ የሄደችበትን የሰቆቃ መንገድ በምን አይነት መልኩ ማብቃት መቻል አለብን ብለን በምልበት ጊዜ ይህንን ልናበቃ የሚገባው በይቅርታና በፍቅር በማለፍ ነው ብለን እዛ ጋር የሚያስቀምጠው የሀገራዊ ምክክር ኮሚሽን ወይም ደግሞ ይህንን የምክክር ስራውን ወይም ደግሞ ስርዓቱን የሚፈጽመው ስብስብ ከማህበረሰቡ ከህዝባችን ተወክሎ ይህንን የሚፈጽመው ስብስብ ነው ብለን ነው የምናስበው። ይሄ አሁን የተወሰደው እርምጃ አስቀድሞ ወንጀለኛውን ወንጀለኛ ሳይባል ተበዳዩን መበደሉ እዛ ጋር በአግባቡ ሳይቀመ መጠመቅለት ኢንተርቬንሽን ወይም ጣልቃ ገብነት ነው ብለነው ወንጀለኛን ሊበልጥ የሚያበረታታ አንድነቱን ጠብቆ ደግሞ ሊሄድ የሚፈልገው ደግሞ አንገት የሚያስጠፋ አካሄድ ነው። ዛጋ ነው። ትናንት አዲሱ የኢትዮጵያ መከላከያ ሚኒስትር መስሪያ ቤት ህንጻ በይፋ በተመረቀበት ክብረ በዓል ላይ ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ዘርዘር ያለ ማብራሪያ ሰጥተዋል። ውሳኔው ምን ያህል አሳሳቢ እንደሆነ በሚጠቁም መልኩ በምረቃው ስነ ስርዓት ካደረጉት የአርባ ደቂቃ ንግግር ከአስራ ሁለት ደቂቃዎች በላይ ሰጥተውታል። ጠቅላይ ሚኒስትሩ እንዳሉት ይህ ዜና ከፍተኛ ቁጣ ቀስቅሷል። ተቆጮቹ በሁለት ቡድኖች እንደሚከፈሉ ተናግረዋል። ለአንደኛው ወገን ቁብ እንደማይሰጡትና ለኢትዮጵያም መልካም የማያስብ ቡድን እንደሆነ ጠቁመው መልእክታቸው ቅን አሳቢ ናቸው ላሏቸው ወገኖች መሆኑን አበክረው ተናግረዋል። ቅን አገር ወዳድ ኢትዮጵያውያን፣ በውስጥም በውጭም የሚገኙ የአንዳንዶችን ከእኛ ይቅር ማለት አምርረው የጠሉና የደነገጡ ወንድምና እህቶቻችን እንዲገነዘቡልን የምንፈልገው ይህ ጉዳይ እኛም መጀመሪያ ስንሰማው ያስደነገጠ መሆኑን ነው። ነገር ግን ደጋግመን ስናመነዥገው ግራ ቀኙን ስንፈትሽ፣ ለኢትዮጵያ የሚበጅ ለኢትዮጵያ ዘላቂ ጥቅም የሚያግዝ የኢትዮጵያን ዘርፈ ብዙ ጠላቶች የሚቀንስ በአውደ ውጊያ ያገኘነውን ድል በሰላም መድረክ እንድንደግም የሚያደርግ የአባቶቻችን ልጆች መሆናችንን የሚያረጋግጥ በመሆኑ እየመረረን የዋጥነው እውነት ነውና፣ እናንተም ለሀገራችሁ ዘላቂ ድል ስትሉ፣ ለሀገራችሁ ክብርና አሸናፊነት ስትሉ ደጋግማችሁ በማሰብ ይህንን ውሳኔ እንድትቀበሉ በትህትና ጠይቃችኋለሁ። ጠቅላይ ሚኒስትር አብይ በዚህ ንግግራቸው ከእስር ለተፈቱትም የተፈቱት በምሕረት ሳይሆን ክስ በማቋረጥ አግባብ እንደሆነ ማስጠንቀቂያ መስል ማሳሰቢያ ሰጥተዋቸዋል። አለፍ ብለውም ይህ እርምጃ በአገር ውስጥ ካሉ ታሳቢዎች ውጭ ሌሎችንም ኃይሎች ታሳቢ ያደረገ ውሳኔ እንደሆነም ጠቁመዋል። እነዚህ ከሰዓቱም ሙሉ ስንናገርላቸው የቆየን የኢትዮጵያ ጠላት የኢትዮጵያ የጥፋት ምልክት በቅርበት ሁላችን የምናውቃቸውና የምናያቸው ብቻ ሳይሆኑ ከአፍንጫችን ስር ሻገር አድርገን ስንመለከት፣ ኢትዮጵያ በአቀማመጧ ለነጻነት ባላት ክብርና በማንነቷ የተነሳ ከሩቅም ከቅርብም በርካታ ጠላቶች ያሏት ሀገር ስለሆኑ እያንዳንዱ ውሳኔ በመንግሥት ሲወሰን አርቆ በማሰብና ኢትዮጵያን በማጽናት ብቻ ላይ የሚመሠረት መሆኑን ዜጎች እንዲገነዘቡ ጠይቃል። በክስ መቋረጡ ከእስር የተፈቱት በእነ ዶክተር ደብረ ጽዮን ገብረ ሚካኤል መዝገብ ከተከሰሱት መካከል አቶ ስብሐት ነጋን ጨምሮ ስድስት ሰዎች፣ በአቶ ጃዋር መሐመድ የክስ መዝገብ የተከሰሱ በሙሉ እና በአቶ እስክንድር ነጋ የክስ መዝገብ የተከሰሱ በሙሉ መሆናቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ